ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም፣ ጤና ይስጥልን እንደምናመሻችሁ አድማጮቻችን። በ1430 መካከለኛ ሞገድ ከዋሽንግተን ዲሲ የሚተላለፈውን የግማሽ ሰዓት ፕሮግራም ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ጽዮን ግርማ ፕሮግራማችንን ትመራለች። የሰዓቱ የዓለም ዜናዎች በቅድሚያ ይቀርባሉ። ከዚያም የመጪው 2008 ዓመተ ምህረት የበጀት ረቂቅ ትናንት ለተወካዮች ምክር ቤት ቀርቧል ዘገባ ይኖረናል። የአፍሪካ ሕብረት 25ተኛ የመሪዎች ጉባኤና የአህጉሪቱ ግጭቶች በተንታኞች አንደበት ሌላው ዘገባችን ይሆናል። ሐኪሙን ይጠይቁንም ይዘናል። እስከ አንድ ሰዓት ተኩል አብራችሁ እንድታመሹ በቅድሚያ እንጋብዛለን። ወደ ዜናው እንለፍ። የቡሩንዲ ፕሬዚደንት የፕሬዝዳንታዊ ምርጫ ጊዜ እንደሚተላለፍ በኦፊሴል አስታውቀዋል። ፕሬዚዳንቱ ለሶስተኛ ጊዜ ለፕሬዝዳንትነት ለመወዳደር መወሰናቸው ለሳምንታት ያህል ተቃውሞ ሲካሄድ መቆየቱ ይታወቃል። ፕሬዚደንት ፒየር ንኩሩንዚዛ ትላንት የምርጫውን ጊዜ እንደ አውሮፓ አቆጣጠር ከሰኔ 26 ወደ ሐምሌ 15 የሚያስተላልፍ አዋጅ አውጥተዋል። የብሔራዊ ሸንጎና የህግ መወሰኛ ምክር ቤት ምርጫ ጊዜንም ለውጠዋል። የምስራቅ አፍሪቃ መሪዎችና የተባበሩት መንግስታት ድርጅት ለሳምንታት ያህል ሲካሄዱ የቆዩትን ኃይል የተቀላቀለባቸው ተቃውሞዎችን ለማርገብ ሲሉ ፕሬዚደንቱ ምርጫውን የምርጫውን ጊዜ እንዲያዘገዩ ገፋፍተዋል። ብሩንዲ ውስጥ የተቃውሞ የተቀጣጠለው ፕሬዚደንት እንኩሩንዚዛ ለሶስተኛ ጊዜ ለፕሬዚዳንትነት እንደሚወዳደሩ ካስታወቁ በኋላ ነው ይህ ውሳኔያቸው በህገ መንግስቱ የሰፈረውን የፕሬዝዳንትነት ስልጣንን በሁለት የስራ ጊዜ የሚገድበውን አንቀጽ ይሽራል ይላሉ ፕሬዝዳንቱን ውሳኔ የሚቃወሙት ሰዎች። የፕሬዝዳንቱ ደጋፊዎች ደግሞ ፕሬዝዳንቱ እንደገና ለመመረጥ መወዳደር ይችላሉ፣ ምክንያቱም መጀመሪያ ላይ ፕሬዝዳንት የሆኑት በህዝብ ተመርጠው ሳይሆን በምክር ቤት አባላት ተሰይመው ነው ይላሉ። በደቡባዊ ግብጽ በሚገኘው ካርናክ የተባለ ጥንታዊ ቤተ መቅደስ ውስጥ ዛሬ አንድ አጥፍቶ ጠፊ ራሱን በማፈንዳቱ አራት ሰዎች ቆስለዋል። ጥቃቱ ሁለት በፖሊሶች የተገደሉ ሰዎችን እንደሚያካትትና ከቆሰሉት መካከል አገር ጎብኚዎች እንደሌሉባቸው ባለስልጣኖች ተናግረዋል። በላክሰር ከተማ የሚገኘው ቤተ መቅደስ በዩኔስኮ ማለት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በዓለም ቅርስነት የተመዘገበ ነው። ቤተ መቅደሱ በናይል ወንዝ ጠረፍ የሚገኝ ሲሆን የውጭ ሀገራትና የአገር ውስጥ ጎብኚዎች መስህብ ነው። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። እስላማዊ አማጽያን ከቅርብ ዓመታት ወዲህ በግብፁ የሲናይ ባህረ ገብ መሬት በተደጋጋሚ የተኩስና የቦምብ ጥቃቶች ሲያካሂዱ ቆይተዋል። በአብዛኛው ኢላማ የሚያደርጉት የጸጥታ ኃይሎችን ነው። ያኔ ወታደራዊ መሪ የነበሩት የወቅቱ ፕሬዚደንት አብደልፋታህ አልሲሲ ከሁለት ዓመታት በፊት እስላማዊውን ፕሬዚደንት መሐመድ ሞርሲን ከስልጣን የማስወገዱ እርምጃ ከመሩ በኋላ ጥቃቱ እየተባባሰ ሄዷል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በመቶዎች የሚቆጠሩ ተጨማሪ አሜሪካውያን ወታደራዊ አሰልጣኞችን ወደ ኢራቅ መመላክ እቅድ ላይ በያዝነው ሳምንት እንደሚወስኑ የዩናይትድ ስቴትስ ባለስልጣኖች ገልጸዋል። የአሜሪካው መከላከያ ሚኒስቴር ፔንተገን የኢራቅ ወታደሮችን እስከ እስላማዊ መንግስት ነኝ ከሚለው ቡድን ጋር በሚያካሄዱት ፍልሚያ ለማጠናከር እየጣረ ነው። አሁን እንዲላኩ የታቀደው እስከ 500 የሚሆኑ ወታደራዊ ሰራተኞች በአሁኑ ወቅት ኢራቅ ካሉት 3000 አሰልጣኞችና አማካሪዎች ጋር ይቀላቀላሉ። ጽንፈኛው ቡድን ሰፊ የሰሜንና የምዕራብ ኢራቅ ክፍሎችን ከተቆጣጠረ በኋላ ፕሬዚደንት ኦባማ ወታደራዊ ሰራተኞች እንዲላኩ ባለፈው ዓመት መፍቀዳቸው ይታወሳል ባለሥልጣኖች እንደሚሉት እቅዱ አንባር ክፍለ ሀገር ላይ አዲስ የማሰልጠኛ ሰፈር መመስረትን ያካትታል አንባርን ለማስመለስ በሚደረገው ጥረት ወሳኝ ተደርገው የሚታዩት ሱኒ ታጣቂዎች የተሻለ ድጋፍ መስጠትንም ያቅፋል በመጨረሻም የዩናይትድ ስቴትስ ኤታ ማዦር ሹሞች ተተኪ ሊቀመንበር ጀነራል ማርቲን ደምሲ ኢራን በእስራኤል ላይ የጸጥታ አደጋ በምትደቅንበት በአሁኑ ወቅት ከዩናይትድ ስቴትስ የምታገኘው ወታደራዊ እርዳታ እንደሚቀጥል ገልጸዋል። ጀነራል ዴምሲ ኢየሩሳሌም ሆነው ሲናገሩ እስራኤል የአየርና ሚሳይል መከላከያዋ እንዲሻሻል፣ የሳይበርና የባህር ጸጥታውን እንዲጠናከር ዩናይትድ ስቴትስ ትረዳለች ብለዋል። ዜናው እዚህ ላይ አበቃ። የሰዓቱን የዓለም ዜናዎች ነበር ያደመጥ ነው። በሶስት ሰዓት በሚቀርበው በመደበኛው ፕሮግራማችን ደግሞ ተጨማሪ ዜናዎችን ይዘን እንቀርባለን። አሁን ወደ ዘገባዎቻችን እናልፋለን። ለመጪው 2008 ዓመተ ምህረት የሚሆን የ223 ቢሊዮን ብር የበጀት ረቂቅ ትናንትና ለተወካዮች ምክር ቤት ቀርበዋል። አቅራቢው የገንዘብና የኢኮኖሚ ልማት ሚኒስትሩ አቶ ሶፊያን አህመድ ሲሆኑ ገንዘቡ ከሀገር ውስጥ ገቢ እንዲሁም ከውጭ ብድርና እርዳታ የሚገኝ መሆኑን ገልጸዋል። እስክንድር ፍሬው ዝርዝሩን ይዟል። በኢትዮጵያ መንግስት ለተረቀቀው የሁለተኛው የአምስት ዓመት የእድገትና የትራንስፎርሜሽን እቅድ የመጀመሪያ ዓመት የመጀመሪያ በጀት ዛሬ ለህዝብ ተወካዮች ምክር ቤት ቀርቧል። የአምስት ዓመቱ የእድገትና ትራንስፎርሜሽን እቅድ የትግበራ ዘመን በያዝነውና አምስተኛ በሆነው ዓመት መጨረሻ ይጠናቀቃል። የአምስት ዓመት እቅድ እያወጡ ለመስራት የወሰነው የኢትዮጵያ መንግስት ታዲያ ከሚቀጥለው የ2008 ዓመተ ምህረት ጀምሮ የሚተገበር ሌላ የአምስት ዓመት እቅድ ነድፏል። ከእነዚህ ቀጣይ አምስት ዓመታት የመጀመሪያ የሆነው የዚሁ የ2008 ዓ.ም ረቂቅ በጀትም ነው ዛሬ ለምክር ቤቱ የቀረበው። ረቂቅ በጀቱን ያቀረቡት የገንዘብና ኢኮኖሚ ልማት ሚኒስትር ሶፊያን አህመድ በጀቱ ካለፉት ዓመታት በሙሉ የበለጠ መሆኑን አብራርተዋል። የተዘጋጀው የ2008 ባጀት ዓመት አጠቃላይ የፌዴራል መንግስት ወጪ ባጀት ብር 223 ቢሊዮን 397 ሚሊዮን 819261 ተደግፎ ቀርበዋል። ይህ ባጀት ተስተካክሎ ከጸደቀው የ2007 ባጀት አንጻር የ19.7 በመቶ ጭማሪ አሳይቷል። ከጠቅላላ የወጪ ባጀት ውስጥ ብር 50 ቢሊዮን 288 ሚሊዮን 442902 ለመደበኛ ወጪ፣ ብር 84 ቢሊዮን 300 ሚሊዮን 732449 ለካፒታል ወጪ ብር ሰባ ስድስት ቢሊዮን ሰማንያ ስምንት ሚሊዮን 643910 ለብሔራዊ ክልላዊ መንግስታት የባጀት ድጋፍ እና ብር አስራ ሁለት ቢሊዮን ለዘላቂ ልማት ግቦች ማጠናከሪያ ወጪዎች መሸፈኛ ተደግፎ የቀረበ ባጀት ነው። ረቂቅ በጀቱ ሲዘጋጅ መንግስት በሚቀጥለው ዓመት ሊያገኝ የሚችለው ገቢ ታሳቢ መደረጉን ሚኒስትሩ አስረድተዋል። በዚህም መሰረት የሚቀጥለው ዓመት የፌዴራል መንግስት አጠቃላይ ገቢ ከ195 ቢሊዮን ብር በላይ እንደሚሆን ጠቅሰዋል። ከዚህ ውስጥ ከ38 ቢሊዮን ብር በላይ የሚሆነው ከውጭ ብድርና እርዳታ ይገኛል ተብሎ የተገመተ መሆኑን ጠቁመዋል። ይህም ሆኖ መንግስት በ2008 ሊያገኘው ይችላል በተባለው የ195 ቢሊዮን ብር ገቢና በቀረበው የ223 ቢሊዮን ብር በጀት መካከል ልዩነት አለ። አቶ ሶፊያን እንዳሉት ይሄው ወደ 27 ቢሊዮን ብር የሚጠጋ ጉድለት የሚሸፈነው ከሀገር ውስጥ በሚገኝ ብድር ነው። መንግስት ከሀገር ውስጥ መበደሩ የዋጋ ግሽበትን አያባብስም ወይ የሚል ጥያቄ የቀረበላቸው ሚኒስትሩ ያ ሊሆን እንደማይችል ነው ያስረዱት። ከባጀት ጉለት ጋር የተያዘው ለ2008 የቀረበው ከጠቅላላ ከኢኮኖሚው መጠን ጋር ሲነሳሰር 1.8 በመቶ ነው። መጠኑ በራሱ አነስተኛ ነው። ነገር ግን ይህንን ብድርን ለመሸፈን የታሰበው ሙሉ በሙሉ በቀጥታ ከኢትዮጵያ ብሔራዊ ባንክ በመበደር አይደለም። ከኢትዮጵያ ብሔራዊ ባንክ መንግስት በቀጥታ ከተበደረ የዋጋ ግሽበቱን ያባብሳል። ስለዚህ ከብሔራዊ ባንክ ጋር በመነጋገር የተወሰነው ከኢትዮጵያ ብሔራዊ ባንክ ውጭ መንግስት የግምዣ ቤት ሰነዶችን በመሸጥ ከግለሰቦች፣ ከኩባንያዎች አብዛኛው ደግሞ የዚህ የማህበራዊ ዋስትና እና ሌሎችም ገንዘባቸውን ያጠራቀሙ ኢንቨስት ማድረግ የሚፈልጉ ድርጅቶች እና ባንኮችም ባንኮችም አንዳንድ ጊዜ ትርፍ ገንዘብ ይኖራቸዋል። የማይበድሩት ገንዘብ በሚኖርበት ጊዜ ለራሳቸው ገቢ ለማግኘት ስሉ የመንግስት ግምዣ ቤትን ይገዛሉ። ግምዣ ቤት ሰነድ በመሸጥ የታሰበ ነው። ስለዚህ አንደኛ መጠኑ አነስተኛ ነው። ከዛ ያልተናነሰው ደግሞ የብድር ምንጩም ሙሉ በሙሉ ከኢትዮጵያ ብሔራዊ ባንክ ስላልሆነ የዋጋ ግሽበትን የማያስከትል ብሎ መውሰድ ይቻላል። ከ2008 መደበኛና ካፒታል በጀት ውስጥ ከ66 በመቶ በላይ የተመደበው ቅድሚያ ትኩረት ለተሰጣቸው የመንገድ፣ የትምህርት፣ የግብርና፣ የውሃ፣ የጤና እንደዚሁም የገጠር ኤሌክትሪክ ማስፋፊያ ፕሮግራሞች መሆኑን ሚኒስትሩ አስታውቀዋል። ጂቲፒ ሁለት ለተሰኘው ሁለተኛው የአምስት ዓመት የእድገትና የትራንስፎርሜሽን እቅድ ትግበራ እየተዘጋጀ የሚገኘው የኢትዮጵያ መንግስት ዘንድሮ አምስት ዓመት ሞልቶት የሚጠናቀቀውን የመጀመሪያ እቅዱ ያሉን ግምገማም ይፋ እያደረገ ነው። በሌሎች ዘገባዎች እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሁለተኛው ዘገባችን ደግሞ ደቡብ አፍሪቃ ጆሃንስበርግ ላይ የሚካሄደው የአፍሪካ ህብረት የመሪዎች ጉባኤ በአህጉሪቱ ውስጥ እዚህም እዚያም እየተቀጣጠሉ ባሉ ግጭቶችና ሁከት ባረገዙ አዝማሚያዎች ላይ ትኩረት ሰጥቶ እንደሚነጋገር ተሰምቷል። የአፍሪካ ህብረት ግጭቶችን መቆጣጠርን አስመልክቶ ብዙ ውጤታማ እርምጃዎችን እየወሰደ መሆኑን የሚናገሩ ተንታኞች ገና ብዙ እንደሚጠበቅ ግን አክለው ያሳስባሉ። ዘገባውን ሶሎሞን አባተ ይዟል። ዊመንስ ኢምፓወርመንት በዚህ ሳምንት የአፍሪካ መሪዎች 25ኛውን ጉባኤያቸውን በሚያካሄዱበት አዳራሽ መግቢያ ላይ የተሰቀለ ባነር የያዘው መልእክት ነው፣ የሴቶችን ውሳኔ ሰጭነት ማስፋት ወይም ማጠናከር። ይሁን እንጂ መሪዎቹ በተገናኙ ቁጥር እንደሚያደርጉት ሁሉ የአሁንም ስብሰባቸው በሁከትና ግጭቶች አጀንዳ የተዋጠ ነው የሚሆነው ብዙዎች እንደሚጠብቁት። እነዚህ ግጭቶች የፖለቲካ መናጨት የወለዳቸው ናቸው ወይም ደግሞ ሲቪልም ሊሆኑ ይችላሉ። የአፍሪካ ህብረት ባለስልጣናት በር ዘግተው በተቀመጡባት ጆሃንስበርግ ጥቂት መንደሮች ሸሸት ብለው ደግሞ የደህንነት ወይም የጸጥታ ጥናቶች ኢንስቲትዩት ተንታኞችም ታድመው ሀሳቦቻቸውን ሲያተጋትጉ ውለዋል። አሁን እየተካሄዱ ያሉ ውጊያዎችና ሊፈነዱ የተቃረቡት የፖለቲካ እባጮች ናቸው የመሪዎቹ የዘንድሮ ራስ መታት ይላሉ። ተንታኟ ሊስሉ ቫውድራን በመሰረቱ ቀደም ሲል ብዙዎቻችሁ የአፍሪካ ህብረት ስብሰባዎች ላይ ተገኝታችኋል። የየጉባኤው መሪ አጀንዳ ተብሎ የሚያዝ ነጥብ አጣዳፊ በሆኑ የሰላምና የጸጥታ ጉዳዮች ይሸፈናል። በዚህ አመት እነዚያ አጣዳፊ ወይም አንገብጋቢ የሚባሉ ጉዳዮች ለረዥም አመታት ስልጣን ላይ የቆዩት የብሩንዲው ፕሬዚዳንት ፒየር ንኩሩንዚዛ ለሶስተኛ ዘመን ለመወዳደር መሻታቸውን ባሳወቁ ጊዜ የተነሳውን ተቃውሞና እየተካረረ የመጣውን የፖለቲካ አዝማሚያ ያካትታል። የፖለቲካና የጎሳ ብጥብጥ ቀስፈው የያዟትን ደቡብ ሱዳንን ይጨምራል። ናይጄሪያንና ምዕራብ አፍሪቃን እያተራመሰ ያለውን የቦኮ ሐራምን ስጋት ይዟል። በዚያ ላይ ዓመታትና ዓመታት ያስቆጠረውን የሶማሊያን ግጭትን ጨምሩበት። ከ20 ዓመታት ለዘለቀ ጊዜ የተረጋጋ ማዕከላዊ መንግሥት አታይኖሮች አገር ከ1990ዎቹ ጀምሮ እጅግ አሳዛኝና አዋራጅ በሆነ ውጥረት ሁከትና ትርምስ ውስጥ የሚገኘው ምስራቃዊ የኮንጎ ግዛት ሊቢያን ለአርባ ዓመታት ጨምድደው ከገዙት ሞአመር ገዛፊ የዛሬ አራት ዓመት መወገድ ጋር የፈነዳውና እስከ ዛሬ እየነደደ ያለው የሊቢያ ብጥብጥና መከፋፈል። አፍሪካ ጣጣዋ ብዙ ነው። የአፍሪካ ህብረቱ የሰላምና የጸጥታ ምክር ቤት ቀደም ሲል ከነበረው ይልቅ ዛሬ ይበልጥ ፈርጣማና ኃይለኛ መሆኑን ተንታኞች ይናገራሉ። ለግጭቶች ምላሽ በመስጠትም ዛሬ ከቀድሞ ይልቅ ፈጣንና ቆፍጠን ያለ ነው። በሌላ በኩል ግን የአፍሪካ መሪዎች አሁን አሁን እየጣማቸውና እየተጠናወታቸው የመጣን ሌላ አዝማሚያ ለመቀልበስ ወይም አቅጣጫ ለማስቀየር እምብዛም ሲጥሩ ወይም የሚያረካ እንቅስቃሴ ሲያደርጉ አይታዩም። ስልጣን ላይ ተጣብቀው ለመኖር ሲሉ የየሀገሮቻቸውን ህገ መንግስት የመጠምዘዝ ወይም የመቀየር አባዜ። ይህ ነገር ደግሞ ለወደፊት ግጭቶች ዋነኛ ጠንሳሽ እርሾና አቀጣጣይ እንዲሆን አትጠራጠሩ ሲሉ ያስጠነቅቃሉ። ሌላው ተንታኝ ዴቪድ ዙንሜ ነው። እኔ እንደሚመስለኝ ይህንን በብዙ አገሮች ውስጥ የሚካሄድ የሦስተኛ የሥልጣን ዘመንን እሰጥ አገባ ለማስቆም የሚያስችሉ ብቃት ያላቸው ወይም በቂ የሆኑ የሕግ ማዕቀፎች የሉም። የአፍሪካ መሪዎች በዚህ የሦስተኛ የሥልጣን ዘመን ሙከራ ጉዳይ ላይ ማልደውና ቆፍጠን ብለው ካልተናገሩ እርምጃም ካልወሰዱ በመጪው ቅርብ ዓመታት ሥልጣንን የሙጥኝ ብሎ መኖር የሚፈልጉ መሪዎች ውሳኔዎች ለሚፈጥሯቸው ጦርነቶችና አለመረጋጋቶች መዘጋጀት አለባቸው። ብርቱ ማስጠንቀቂያ በጉልህ የሚታይ ቢጫ ካርድ ይሁን እንጂ ይላሉ ደግሞ በጎ ዜና የሰነቁት ዙሜኑ የአፍሪካ ሕብረት ከተቋቋመበት የዛሬ 52 ዓመት ከነበረው ሁኔታ ዛሬ ብዙ ተሻሽሏል። በዚህ ዓመት እንኳ እኮ ቀድሞ የስልጣን ትንቅንቅ የግጭት እንፍላል በነበሩ ናይጄሪያና ሌሶቶን በመሳሰሉ ሀገሮች ውስጥ እኮ ስልጣንን በሰላም ሲተላልፍ አይተናል። ተመስገን ነው ሪ ስለ እውነት እንነጋገር ከተባለ በዚህ የዲሞክራሲ ለውጥ ሂደት ውስጥ አፍሪቃ የተወሰነ ርቀት ተራምዳለች። አፍሪቃን ከ1952 ዓ ም እስከ 1992 ዓ ም በነበሩት 40 ዓመታት ውስጥ ተመልክቼ 89 ወታደራዊ የመንግሥት ፍንቀላዎችን ቆጥሬያለሁ። ከዚያም እንደገና ደግሞ ከ1992 ዓ ም እስከ ዛሬ የዘለቁትን 15 ዓመታት አየሁ። የነበሩት የወታደራዊ መፈንቅለ መንግስት እንቅስቃሴዎች ስድስት ብቻ ናቸው። ይህ ለውጥ ነው፣ በጎ እርምጃ ነው። ይህ ማለት የተገደሉት ፕሬዚዳንቶች ቁጥር አሁን ያነሰ ነው። ወደ መንበረ ስልጣኑ የሚዘልቁት ጄኔራሎች ቁጥር አሁን ያነሰ ነው። ይህ ማለት እኮ ዛሬ የከተማው ቋንቋ የሀገሩ መግባቢያ ዲሞክራሲ የሚባለው እየሆነ ነው ማለት ነው። መሪዎቹ የአሁኑን ስብሰባቸውን የሚጀምሩት የፊታችን ቅዳሜ ነው። ሊቀመንበራቸው ስብሰባቸውን የሚመሩት ሀራሪ ላይ ላለፉት ሰላሳ ዓመታት በትሩን እንደጨበጡ ያሉት የዚምባብዌው ፕሬዚደንት ሮበርት ሙጋቤ ናቸው። የብሩንዲው ፕሬዚደንት እንክሩንዚዛ ሰሞኑን ወደ ጆሐንስበርግ የሚሄዱ አይመስልም። ብዙ ሰውም አልጠበቃቸውም። ታስታውሳላችሁ፣ በዚያን ሰሞን እኮ በግርግሩ ውስጥ ለአንዲት የአካባቢ ጉዳይ ብለው ወጣ ያሉ ጊዜ አንዱ ወታደር ቂጢጥ አሉና ቤተ መንግስት ውስጥ ከዛሬ ጀምሮ አጼው ጓድ ሊቀመንበሩ እኔ ነኝ ብለው ነበር። በእርግጥ የእውነቱ ጓድ ሊቀመንበር የመጡ ጊዜ አይ ለጨዋታ ነው እንደማለት አሉና ዘወር አሉ። ለማንኛውም ምክሩን ዚዛ ነቅተዋል። የረቡዕ ምሽት ፕሮግራማችን እስከ አንድ ሰዓት ተኩል ድረስ ይቀጥላል። የእናንተን ጤና ነክ ጥያቄዎች የሚያስተናግደው ሐኪሞን ይጠይቁ ይቀጥላል። ሳምንታዊው ቅንብር ሐኪሞን ይጠይቁ ለምሽቱ በአለርጂ በሚቀሰቀሱ የአፍንጫ የጉሮሮና የአየር ቧንቧ በሽታዎች ዙሪያ ከበርካታ የፕሮግራሙ ተከታታዮች የደረሱ ጥያቄዎችን መነሻ በማድረግ ከባለሙያ ጋር የተጀመረ ተከታታይ ቃለ ምልልስ የመጨረሻ ክፍል ዝግጅት ይዞ ቀርቧል። የዛሬው ቅንብር አለርጂ የሚያስከትላቸውን የህመም አይነቶች ምንነት፣ ህሙማን ሊያደርጉ የሚችሏቸውን አንዳንድ ጥንቃቄዎችና የህክምና አማራጮች ይመረምራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በዚህ በዩናይትድ ስቴትስ የኮኔክቲከት ዩኒቨርሲቲ ረዳት የህክምና ፕሮፌሰርና የአንገት በላይ ህክምና እንዲሁም የቀዶ ህክምና ባለሙያ የሆኑትን ዶክተር በላቸው ተሰማን ያወያየው አሉላ፣ በቀደመው ዝግጅቱ ያነሳውን አንድ ጥያቄ መለስ ብሎ በማስታወስ ይሆናል የሚጀምረው። ዶክተር በላቸው ከአለርጂ ጋር ተያይዘው የሚነሱ ወይም በሌላ መልኩ ራሳቸውን ችለው የሚከሰቱ ግን በዚህ የአለርጂ ሰሞን የሚባባሱ የህመም አይነቶችን አስረድተውናል። እነኚህ ከአለርጂ ጋር ተያይዘው የሚነሱትም ሆነ በአለርጂ ምክንያት በዚህ ጊዜ የሚታዩ በሽታዎች ከመምጣታቸው አስቀድሞ ሰዎች በጥንቃቄ ለመከላከል ሊያደርጓቸው የሚችሉ እርምጃዎች አሉ በቤት ውስጥ ሊሆን ይችላል። በአካባቢያቸው ሊሆን ይችላል። ሉላሱ በጣም ጥሩ ጥያቄ ነው። አንዳንድ ጊዜ አካባቢያችን መሸሽ የምንችለው ነገር አይደለም። በወቅታዊ ከአበባዎችና ከዛፎች የሚመጣውን ብንታ መሸሽ አንችልም። እንደሱ እንደሱ አይነት ነገሮች ላይ ሊከብድ ይችላል። ነገር ግን ቤት ውስጥ አቧራ በሚበዛበት ጊዜ ወይም ብንታዎች በሚበዙበት ጊዜ ድመት ወይ ውሻ ያላቸው ወይም ብዙ ምንጣፍ ቤት ውስጥ ያለው እነዚህ እነዚህ ነገሮች ብዙ አለርጂ ሊያመጡ ይችላሉ። እነዚህ ወቅታዊ ነገሮች አይደሉም። ሁል ጊዜ የሚኖሩ ናቸው ና ክረምትም በበጋም አለርጂ ያለባቸው ሰዎች እነዚህ እነዚህ ነገሮች ሊያስተካክሉ ይችላሉ። ግን ወቅታዊ በሚሆንበት ጊዜ ወቅቱ ከመጀመሩ በፊት አንዳንድ ዶክተር ሳይታዩ የሚወሰዱ መድኃኒቶች ሊኖሩ ይችላሉ እና እነሱ ሊረዱ ይችላሉ። ወቅታዊ ለሆኑት መዘጋጀት ወቅታዊ ላልሆኑት ደግሞ ቤት ውስጥ ላሉት ችግሮች እነሱን ማስተካከል ይሆናል። ቀደም ብሎ የገለጿቸው ዋና ዋናዎቹ ቶሎ የሚከሰቱት ብናኝን በቤት ውስጥ የቤት እንስሳት ካሉ ከእነሱ ገላ ላይ በሚበኑ ጸጉሮች የተለያዩ ቀስቃሽ ነገሮች የሚነሱትን ያህል አንዳንዴ በምግብ የሚሳበብበትም ጊዜ አለ። ሌሎች ከአለርጂ ጋር ተያይዘው እሱ ሊሆን ይችላል የሚባሉትን ነገሮች የአለርጂ ሁኔታ እንደቀሰቀሰው አዲስ ልብስ ሊሆን ይችላል። እንዴት መለየቱ ይችላሉ? ምን አይነት አመላካች ነገሮችን ይመክራሉ። ይሄ ማስነጠስ፣ ቀለም የሌለው ፈሳሽ ከአፍንጫ መውጣት፣ እንባ መብዛት፣ አይን አካባቢ ያለው ቆዳ ማሳከክ፣ አንዳንድ ጊዜ ሰዎች ጉሮሯቸውን ጆሮቸውን ሊበላቸው ይችላል እና እነዚህ እነዚህ ነገሮች ብዙ ጊዜ በአለርጂ የሚነሱ ናቸው። እና አለርጂ በሚነሳበት ጊዜ ወቅታዊ ከሆነ ውጭ ያለውን ነገር የምግብ ከሆነ ወዲያው የተበላው ነገር ምን እንደሆነ ማየት፣ እነሱም ካልሆኑ ደግሞ ቤት ውስጥ ያሉት ነገሮች ካሉ አዲስ የተቀየረ ለምሳሌ የልብስ ማጠቢያ ሳሙና ከሆነ የተቀየረው እሱ ሊሆን ይችላል። አዲስ ሽቶ ከሆነ እሱ ሽቶ አፍንጫ ውስጥ ገብቶ ሊያስቸግር ይችላል። እና እነዚህ እነዚህን ነገሮች ተጠንቅቆ ማስተዋል ነው የመጀመሪያው ሕክምና ለአለርጂ ሲባል እና እነሱ ከሆነ እነሱን ቀይሮ እነሱ በሚቀየሩበት ጊዜ አለርጂ ሊጠፋ ይችላል። ለውጡ ለውጡም ማየት ይችላሉ። ሰዎች በቀላሉ በቀላሉ እሱ ነው። እንዲህ ያለውን ሁኔታ ከተረዱ ሌላ ተጨማሪ የምርመራ ሁኔታዎች ሊኖሩ ይችላሉ። መልካም ሕሙማን እንዲህ ያለ ነገር የቀሰቀሰብኝ ይመስለኛል ሲሉ ምልክቶቹን ይዘው ሲመጡ አለርጂው በምግብ ውስጥ ከሆነ በሚወስዱት ነገር ውስጥ ከሆነ በምርመራ መረጋገጥ ይችላል በሐኪም። ልክ ነው። እነዚህ ችግሮች በሚፈጠሩበት ጊዜ እና ሰው ከተጠራጠረ እንደዚህ አይነት ችግር መኖሩን በመጀመሪያ መደረግ ያለበት ያው እነዚህ ነገሮች ማስወገድ ነው። እነዚህም ተወግዶ ደግሞ ከዛ ሰፋ ያለ ችግር እንዳይኖር በዶክተር መታየት ከተፈለገ የደም ምርመራ አለ። ማለት በደማችን ውስጥ ያሉትን ኬሚካሎች ምን ምን አይነት ነገር ነው አለርጂ የሚያስነሳው የሚለውን መታየት ይችላል። እነዚህም በጣም ሰፊ ሳይሆን ምን አይነት ምግብ ወይም ምን ምን አይነት ብናኞች ከአበባ ወይም ከዛፍ የሚመጣው ብናኞች ሊያመጡ ይችላሉ የሚለውን ያሳያል። ከዛም ደግሞ አልፎ ቆዳችን ላይ እነዚህን ብናኞች ወይም ከምግብ ውስጥ የሚመጡትን ኬሚካሎች በትንሹ በመክተት የቆዳ አለርጂ ቴስት መደረግ ይቻላል። ሰውነት ሲቆጣ ሊታወቅ ይችላል ማለት ነው። አዎ የቆዳው ቴስት ከደሙ ቴስት በጣም የበለጠ ሊያሳይ የሚችል ስለሆነ ብዙ አለርጂ ዶክተሮች የቆዳውን ይመርጣሉ። ሰዎች አስቀድሞ በጥንቃቄ ለመከላከል ሊያደርጓቸው የሚችሉ እርምጃዎች እንዳለ ሆነው የአለርጂ ወቅት ከገባና አንዴ ከተከሰተ ምልክቶችን ሰዎች ማሳየት ከጀመሩ በኋላ ምን አይነት የህክምና አማራጮች አሉ? መጀመሪያ ይሄን ያስቀድሙ ይሄን ያስከትሉ እንዲያደርጉ የሚባሉ በሀኪም ትእዛዝም ያለ ሀኪም ትእዛዝም የሚወሰዱትን መድኃኒቶች ጨምሮ። አዎ እንግዲህ በመጀመሪያ በተቻለ መጠን ምግብ ከሆነ እነዛን ምግቦች ማስወገድ፣ የቤት ውስጥ ከሆነ እነዛን በተቻለ መጠን መቀነስ። ወቅታዊ በሚሆንበት ጊዜ እነዚህ ኦቨር ዘ ካውንተር ወይም ሐኪም የማያስፈልጋቸው መድኃኒቶች አሉ። የሚዋጡ አንቲሂስታሚን የሚባሉ መድኃኒቶች አሉ። በአፍንጫ የሚነፉ ኔዘል ስቴሮይድ የሚባሉ መድኃኒቶች አሉ። እነዚህም አፍንጫ ውስጥ ያለውን ችግር እንዳያስከስት የሚቀንሱ ናቸው። እነዚህ አንቲሂስታሚን የሚዋጡት ክኒኖችና አፍንጫ ውስጥ የሚነፉት ብዙ ሰዎችን የሚያስቸግር የአለርጂ ችግር ሊቀንሱ ይችላሉ። ልክ አፍንጫ ውስጥ እንደሚነፋው አይነት ብዙ ሰዎች አይናቸውን ስለሚበላቸው፣ እሱን የሚቀንስ የአይን ቅላትም የሚቀንስ የአይን ጠብታ መድኃኒቶች አሉ። እነዚህ ዶክተር የማያስፈልጋቸው መድኒቶች በማይሰሩበት ጊዜ ዶክተር አይቶ የዶክተር ፕሪስክሪፕሽን የሚያስፈልጋቸው ደግሞ ከእነሱ ትንሽ ጠንከር ያሉ መድኃኒቶች ሊኖሩ ይችላሉ። አንዳንድ ጊዜ ደግሞ ሰዎቹ የሚደርስባቸው የአለርጂ እብጠት ትንሽ ጤና ሊያቃውስ የሚችል ስለሆነ ማለት፣ ወይ ሳምባ የሚያሳብጥ ከሆነ ወይ ጉሮሮ የሚያሳብጥ ከሆነ እነዚህ ሰዎች ወይ በደም ወይ በቆዳ ቴስት ከተደረጉ በኋላ እና ምን አይነት አለርጂ እንዳለባቸው ከታወቀ በኋላ በኪሳቸው ይዘው የሚዞሩት መርፌ ያለ ችግር እንዳይገባባቸው ወይ ጉሮሯቸው እንዳይዘጋ የሚረዳ መድኃኒት ኤፒፔን የሚባል እሱ ብዙ ህጻናታች ልጆችና አዋቂ ሰዎችም መያዝ የሚኖርባቸው ሊሆን ይችላል። ይሄ ድንገት ችግር እንዳያመጣ የሚያስፈልግ ነገር ነው። በሌላው ደግሞ እነዚህ ወቅታዊ ለሆኑት አለርጂዎች ችግር ላለባቸው ሰዎች በሳምንት በትንሹ እየተወጉ እንደ መርፌ በሚመጣው አለርጂ ሰውነት የሚያሳየውን ሪያክሽን ሊቀንስ የሚችል አይነት መርፌ ናቸው። በሰፊው ሁሉንም ነገር ስናይ ለአለርጂ ጠቃሚ፣ አልፎም ደግሞ በአለርጂው ምክንያት እንደ ኢንፌክሽን ወይም እንደ እብጠት በሚመጣበት ጊዜ ሕክምና ሊያስፈልግ ይችላል። ይሄም መድኃኒት ሲወስዱ የአለርጂውን ስሜት ሊቀንስ ይችላል ት ሁኔታ እንዳይባባስ ሊረዳ ይችላል እያሉ የመቀነስን የሁኔታዎችን አለመባባስን የገለጹት ሙሉ በሙሉ አንድ ሰው ጨርሶ በሕክምና ሊድን ይችላል የአለርጂ በሽታ ወይስ ከጊዜው ጋር እየሄደ እንዳይባባስ የሚደረግ ጥረትና ያንኑ የማከም ሁኔታ ነው ያለው? አዎ፣ ፈውሱ እንግዲህ ለአለርጂ ዋናው ፈውስ ያንን አለርጂ ማስወገድ ወይም አለመንካት ነው። ዋናው ፈውስ እሱ ነው። ማለት ሰውነታችን እነዛን የአለርጂ ነገሮች እስካላየ ድረስ አለርጂው ሪያክት አያደርግም ወይም አይጀምርም። ግን አንዳንድ ጊዜ እነዚህ ሀይለኛ አለርጂ በሚመጣበት ጊዜ ሰውነታችን እነዛን አለርጂ ያለብንን ኬሚካሎች ካየ በትንሽ በትንሹ ማለት ቅድም እንደ ጠቀስኩት የሚወጋ ከሆነ እንደ ክትባት አይነት ዲሴንስታይዜሽን የሚባል ሕክምና አለ እሱን ሰውነታችን በጣም ሀይለኛ ሪያክሽን እንዳይኖረው ወይም እኛ ያ የአለርጂ ስሜት እንዳይኖረን ማድረግ እንችላለን እንጂ ከአለርጂ መፈወስ የለም። ዶክተር በላቸው የመጨረሻ እናድርገው። የመድኃኒት አወሳሰድን አስመልክቶ በዘልማድ የሚያነጋግሩ በጣም የሚቃረኑ ሀሳቦች ይሰማሉ። ያለ ሐኪም ትእዛዝ የሚወሰዱትን መድኃኒቶች ጨምሮ ፈጥኖ መድኃኒቶችን መውሰድ ሰዎችን ለጉዳት እንደሚዳርግ ይገለጻለ በሌላ በኩል ደግሞ ነገሮች ሳይባባሱ የህመም ስሜቱ የአለርጂ ስሜቱ በጣም ሳይባባስ ቀደም ብሎ መውሰዱ ከሚበባስ ሁኔታ ያድናል የሚለውን አስተሳሰብ የሚያራምዱ ወይም ያንን መከራከሪያ አድርገው የሚያቀርቡ አሉ። የሀኪም ዳኝነቱን ይጠይቃልና የትኛው መንገድ ይመከራል ትክክለኛው ሴቱ ነው? በተጨባጭ አንድ ሰው ህመሙ ሲሰማው የመድኃኒት አወሳሰዱ ላይ የትኛው መንገድ መከተል አለበት ይላሉ? እንግዲህ በህክምና በኩል አለርጂም ይሁን የስኳርን በሽታ ይሁን የደም ግፊት፣ ሌላ በሽታ ያለበት ሰው ሁል ጊዜ ዶክተር የማያስፈልገውን መድኃኒት ከመውሰዳቸው በፊት የራሳቸውን ዶክተር መነጋገርና ማውጋት ያለባቸው ነገር ነው። ምክንያቱም እነዚህ ኦቨር ዘ ካውንተር የሚባሉት መድኃኒቶች ዶክተር የማያስፈልጋቸው ብዙ ችግር ሊያመጡ የሚችሉ ኬሚካሎች አሏቸው ውስጣቸው። ለምሳሌ ለአለርጂ በጣም የሚወሰደው መድኃኒት በነድሪል ይባላል። ወይም ክላሪቲን ወይም ዘርቴክ። እነዚህ በሙሉ ከአንድ ከአምስት ከአስር ዓመት በፊት ፕሪስክሪፕሽን የሚያስፈልጋቸው ነበራቸው። ውስጣቸው ሁሉም ዲ ወይም ዲ ኮንጀስተንት የሚሉት መድኃኒት አሏቸው፣ እና እነዚህ አንዳንድ ጊዜ የደም ግፊት ሃይ ብላድ ፕሬሽር ወይም ስኳር በሽታ ያለባቸው ሰዎች ላይ ትልቅ ችግር ሊያመጡ ይችላሉ። ስለዚህ ምንም ኦቨር ዘ ካውንተር የሆነ መድኃኒት መውሰድ ትችላላችሁ የሚለውን ብልም በፊት ዶክተር ማማከር ያለ ሐኪም መወሰድ ይችላሉ ቢባል ሆኖም ግን ቢያንስ የቤተሰብ ሐኪማቸውን ማማከር አለባቸው ነው የሚሉት። በጣም ትልቅ ፖይንት ነው እሱ። የቤተሰብ ሐኪማቸውን መጀመሪያ ማማከር ምን ያህል መድኃኒት እንደሚወስዱና ያ መድኃኒት ልክ ነው አይደለም የሚለው ወይም ከሌላ መድኃኒት ጋር ግጭት ይኖረዋል አይኖረዋል የሚለውን መነጋገር አለባቸው። እሱ አንደኛው ነው። ያው ሁለተኛው ምንም አይነት መድኃኒት በሚወሰድበት ጊዜ ላዩ ላይ የተጻፈውን ዳይሬክሽን መከተል በጣም አስፈላጊ ነው ምክንያቱም ሌላ ሌላ አይነት ችግር እንዳያመጣ እና ሌላ ደግሞ ለአዋቂ ያለውን መድኃኒት ለህጻናትና ለህጻናት ያለውን ለአዋቂ አለመጠቀም። በመጨረሻ ላይ ደግሞ የምንወስዷቸውን ሌሎች መድኃኒቶች ከነዚህ ከኦቨር ዘ ካውንተር መድኃኒቶች ጋር ብዙ አይነት ግጭት ስለሚኖራቸው እሱ መጠቀቅ ያስፈልጋል። መልካም ዶክተር በላቸው ተሰማ ከአድማጮች የደረሱን ጥያቄዎች መነሻ በማድረግ የአለርጂ በሽታን ከተከሰተ በኋላ ሊደረግ የሚችለውን እንክብካቤም ሆነ ህሙማን በጥንቃቄ ደረጃ አስቀድሞ ማድረግ ያለባቸውም እንዲሁም ደግሞ የሀኪም ትእዛዝ ሳያስፈልግ ከመድኃኒት መደብሮ የተገዝተው ሊወሰዱ የሚችሉ መድኃኒቶች በሐኪም የሚሰጡትን ጨምሮ በተከታታይ ሶስት ክፍሎች ለሰጡን ሙያ ሰላማዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። አሉላ። ከአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ1431 መካከለኛ ሞገድ የሚተላለፈው ፕሮግራማችን እዚህ ላይ ያበቃል። በሶስት ሰዓት በሚቀርበው በመደበኛው ፕሮግራም እስከምንገናኝ በደህና አምሹ።